Okay. ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል ሙሉ ደረጀ ይባላለሁ። ከዚሁ ምዕራብ ሸዋ ጭቱ ከተማ ነው የመጣሁት። ወደዚህ ስፍራ ከመጣው የሚገርምና ውብ ስራ ነው ያየሁት። በዚህ የሚመረተው አትክልት ተሽጦ ቤተ ክርስቲያኑን እየሰራ ነው። ሙሉ ደረጀን የሰማናት ቆየት ብለን በምናሰማችሁ ወጣቶችን ወደ መልካም መንገድ እየመሩ ስለሚገኙ አንድ አባት በሚያውሰው ዘገባ ውስጥ ሙሉ ሀሳቧን እናዳምጣለን። ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩ ምራለው፣ ኤልያስ አስማሪ ደግሞ የምሽቱን የምስልና የድምፅ ቅንብር ይከውናል። ቀደም ብለን ዛሬ በኢትዮጵያ ክርስትና እምነት ተከታዮች ዘንድ በድምቀት እየተከበረ ስለሚገኘው መስቀል በዓል ከዘጋቢዎቻችን ጋር እንነጋግራለን። ወደዚያ መሻገር በኢትዮጵያ ክርስትና እምነት ተከታዮች ዘንድ በድምቀት ከሚከበሩት በዓላት መካከል አንዱ የመስቀል በዓል ነው። ትናንት በዋዜማው የደመራ በዓል፣ ዛሬ ደግሞ የዋናው መስቀል በዓል እየተከበረ ይገኛል። በኢትዮጵያ ዋና ከተማ ስለነበረው አከባበር ሊነግርን በዚያ የሚገኘውን ባልደረባችንን ገብረ ሚካኤል ገብረ መድህንን በስልክ መስመር ላይ ጋብዘነዋል። ገብረ ሚካኤል፣ እንደምን ውልሃል? እንዴት ዋልክ? ሀብታሙ፣ እንዴት ዋላችሁ? አድናጮች መልካም እኛ ደህና ነን። እንግዲህ የበዓሉ አከባበር ምን እንደሆነ በአጭሩ እንድታስረዳን ነው እንግዲህ በስልክ መስመር ላይ ጋበዝኩ። እስኪ አስቀድመህ የነበረው ድባብ ትናንት በደመራም ሊሆን ይችላል ዛሬ ደግሞ ዋናው በዓል በሚከበርበት ሂደት ውስጥ የከተማዋ ድባብና በሕዝቡ ዘንድ ያለውን ስሜት ጠቅልል አድርገን ገረን። አመሰግናለሁ። በድጋሚ ሀብታሙ በትላንትና ሁለት አንተም እንዳልከው በዋዜማው ማለት ነው። በመስቀል አደባባይ በጣም በደመቀ ሁኔታ ነው የተከበረው የደመራ በዓል። በዚህ አደባባይ ስነ ስርዓቱ መከበር የጀመረው ከቀኑ ዘጠኝ ሰዓት ጀምሮ ነበረ። ከዛም ደመራው እስከሚለኮስበት እስከ አንድ ሰዓት ድረስ ቀጥሏል ማለት ነው። በዚህ አከባበር ስነ ስርዓት በርከት ያሉ ምዕመናን ተሳትፈዋል። የአብያተ ክርስቲያን ሊቃውንት፣ ካህናት፣ ቀሳውስ መዘምራን እንዲሁም የሌሎች ሃይማኖት አባቶች እና የተለያዩ የባህል ቡድኖችም የነበሩበት ነው። በዚሁ ስነ ስርዓት ከፍተኛ የመንግስት ባለስልጣናትም ተገኝቷል። ክብርት ፕሬዚዳንቷ ሳህለ ወርቅ ዘውዴ፣ የአዲስ አበባ ከተማ ከንቲባ አዳነች አቤቤ፣ የባህልና ስፖርት ሚኒስትር ቀጀላ መርዳሳ እንዲሁም የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በስነ ስርዓቱ ተሳታፊዎች ነበሩ። በአዲስ አበባ ከሚገኙ እንግዲህ መረጃው እንደደረሰኝ ከሁለት መቶ አስር ከሆኑ አብያተ ክርስቲያን የመጡ የሰንበት ተማሪዎችና መዘምራን ስነ ስርዓቱን በተለያየ አሪዳዊ ዜማ አድምቀውታል። የተለያዩ ትርኢቶችንም ሲያሳዩ ነበረ። በአጠቃላይ ስነ ስርዓቱ እጅግ የደመቀ ነበረ። ተሳታፊው ምዕመኑ ማለት ነው ሻማ በማብራት እንዲሁም በርችት ስነስርዓቱን አድምቆታል። መልካም ገብረ ሚካኤል። እንግዲህ ይሄ የአደባባይ በዓል ከሃይማኖታዊ በዓልነቱ ተሻግሮ ማህበራዊና ሀገራዊ ፋይዳ ያለው እንደሆነም ይነግራል። ምናልባት ከተወሰኑት ታዳሚዎች ጋር እንዲሁም ደግሞ ከበዓሉ አክባሪዎች ጋር ተነጋግረህ ከሆነ ይህንን የሚያንጸባረቅ ስሜት አንብበ ይሆን? ትክክል፣ ሀብታሙ ከዚህ ከበዓሉ እንግዲህ አንድ አካል የነበረው የንግግር ማሰማት ነው። ብፁዕ ወቅዱስ አቡነ ማትያስ በዚሁ ክብረ በዓል ቃለ ቡራኬ አሰምቷል፣ ንግግርም አድርጓል። እሳቸው በንግግራቸው እንግዲህ ደጋግመው ያነሱት ነገር ይቅርታና እርቅ፣ ምህረትና ሀዘኔታ ሊሰፍን ይገባል በሰው ልጆች ታሪክ ችግሮች የሚፈቱት በይቅርታና በእርቅ ብቻ ስለሆነ የሰው ልጆች ከእልህ እልህ ከመጋባት ወጥተን ችግሮቻችንን በሰላምና በፍቅር በይቅርታና በእርቅ መፍታት አለብን የሚል ንግግር አሰምቷል። ከዛም አንተ እንዳልከው የተለያዩ አስተያየት ሰጪዎችን ለማነጋገር ሞክረናል። ስለ በዓሉ ያላቸውን ስሜት ነግረውናል። ምንድን ነው ያሉት አስተያየት ሰጪዎቹ? እንግዲህ ቆየ የአምናም ሆነ ከዛ በፊት በተለይ በዚህ ሁለት አመታት የነበሩት የመስቀል በዓላት እንዲሁም የአደባባይ በዓላት በዚህ በኮቪድ አስራ ዘጠኝ ወረርሽኝ ምክንያት የተወሰነ የመቀዛቀዝ ሁኔታ ሲታይባቸው ነበረ። አሁን ግን በተለይ በዚህ አመት በጣም በተሻለ መልኩ በደማቅ ሁኔታ መከበሩን ገልጸውልናል። እንደገና ደግሞ እንደዚሁ ሁሉም ያሉን መስቀል ማለት የሰላም፣ የፍቅር፣ የመተሳሰብ ምልክት ስለሆነ እኛም ይህንኑ አራያ ተከትለን ይህንን በዓል በፍቅርና በሰላም ልናስበው ይገባል የሚል አስተያየት ሰጥተውናል። መምህር ዘላለም ተክሌ የሚባሉ አንድ አስተያየት ሰጪ እንደው ከአነጋገርኳቸው ሰዎች የተወሰኑትን ለመጥቀስ ያህል ማለት ነው። በመስቀሉ ጥልን ገደለ የሚለውን መጽሐፍ ቅዱሳዊ አባባል ጠቅሰው፣ መስቀል ማለት የአንድነት፣ የይቅርታ እና የፍቅር ምልክት መሆኑን ገልጸውልናል። ሌላኛው አስተያየት ሰጪ እንደዚሁ ብርሃኑ ሰጠ የሚባሉ አስተያየት ሰጪ መስቀል የሰላም ምልክት ነው። መስቀልን ስናስብ ሰላምን፣ ፍቅርን እና መተሳሰብን ቀድሞ ወደ አእምሯችን ልናመጣቸው የሚገቡ ሀሳቦች ናቸው የሚል አስተያየት ሰጥቶናል። እንደዚሁም ሌሎቹም አስተያየት ሰጪዎቻችን ይህንን በዓል ስናስብ መስቀል የፍቅርና የመተሳሰብ ተምሳሌት እንደሆነ ለፍቅርና ለአንድነት፣ ለሰላም የተከፈለ መስዋዕትነት ስለሆነ ይህንኑ በማሰብ ልናከብረው ይገባል የሚል አስተያየት ሰጥተውናል። ሀብታሙ እጅግ በጣም አመሰግናለሁ ገብረ ሚካኤል። እንግዲህ እኔም ከምስሉ ላይ እንደምመለከተው በርካታ ወጣቶች ደግሞ በተለያዩ ኃላፊነቶችና በበዓሉ ውስጥ በሚገኙ የተለያዩ ዘርፎች ውስጥ ተሳታፊ እንደነበሩ አይቻለሁ። በአዲስ አበባ የነበረውን ድባብ የሚያስቃኝ ዘለግ ያለ ዘገባ ከሦስት ሰዓት በኋላ በሚኖረው ዝግጅታችን እንደምታቀርብ አውቃለሁ። በዚያ እንግዲህ አድማጮች የበለጠውን በዝርዝር እንዲያገኙ እንጋብዛለን። ለአሁኑ ግን ስላጋራሃን ነገር ሁሉ በእጅጉ አመሰግናለሁ ገብረ ሚካኤል፣ መልካም ቀን ይሁንልህ። ለአንተም መልካም በዓል ይሁንልህ። አመሰግናለሁ ሀብታሙ፣ እግዚአብሔር ይስጥልኝ። መልካም ቀን ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስላላችሁ በጣም ደስ ብሎናል። ከሰሞኑ ሰባ ሰባተኛ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ እየተካሄደ ይገኛል። ከአንድ ሳምንት በላይ ተሻግሯል። በዚያ ስለነበሩ አበይት ሁነቶች ደግሞ በመቀጠል ወደ ኒውዮርክ እንወስዳችሁና እናስቃኛችኋለን። 193 ሀገራትን የወከሉ የሀገራት መሪዎች ከሰሞኑ ከጀርባይ በምታዩት የተባበሩት መንግስታት ድርጅት ዋና መስሪያ ቤት ተገናኝተው ነበረ። የተገናኙበት ዋነኛ ምክንያት ደግሞ ዓለምን እየፈተኑ የሚገኙ ዋና ዋና ችግሮችን ለማነሳሳትና መፍትሄዎቻቸውንም ለመጠቆም ነበረ። ዛሬ በጥቂቱ የጉባኤውን ዋና ዋና ጉዳዮች እናነሳታለን። በመጀመሪያ በዓለም ላይ ስለተፈጠሩ ጉዳዮች የተነገሩ ሀሳቦችን እንጠቁማችሁ። ወሳኝ ቅጽበት ለተጠላለፉ ተግዳሮቶች ተሻጋሪ መፍትሄዎች የዘንድሮው የተባበሩት መንግስታት ድርጅት መሪ ቃል ነው። በዚህ መሰረት ሀገራት ከግዛቶቻቸው ተሻግረው የቀጠናቸውን ብሎም የዓለምን ሁኔታ እየፈተኑ ጉዳዮች ላይ አቋማቸውን አሰምተዋል። የኮቪድ-19 ወረርሽኝ የፈጠረው መጠነ ሰፊ ጉዳት፣ የአየር ንብረት ለውጥ የአባባሰው ድርቅና የምግብ እጥረት፣ በተለያዩ የዓለም ክፍሎች የተፈጠሩ ፖለቲካዊ ውጥረቶች ግጭቶችና ጦርነቶች በአባይትነት ተነስተዋል። ድንበር ተሻጋሪ ጫና ከፈጠሩ ጦርነቶች መካከል አንዱ የሆነው የዩክሬን ውስጥ ጦርነትን በተመለከተ ዩናይትድ ስቴትስ በፕሬዚደንትዋ አማካኝነት ከረር ያለ መልእክቷን ማስተላለፏ ከጉባኤው አንኳር አፍታዎች መካከል አንዱ ነው የተባበሩት መንግስታት ድርጅት ቻርተርን በመጣስ ሩሲያ ዩክሬንን መውረሯን በአሳፋሪነት የፈረጁት ፕሬዚደንት ጆ ባይደን ሀገራቸው ለሰብአዊና ቁሳከላዊ ውድመት ከተዳረገችው ዩክሬን ጎን እንደምትቆም አስታውቀዋል። ነጻነትን መርጠናል። ሉዓላዊነትን መርጠናል። በማንኛውም የተባበሩት መንግስታት ድርጅት ቻርተር አባል የሚከበሩ መርሆዎችን መርጠናል። ከዩክሬን ጎን ቆመናል። እንደናንተ ዩናይትድ ስቴትስም ይሄ ጦርነት የአንድን አገር ግዛት በኃይል በማይዙበት በተገቢው መንገድ እንዲቆም ትፈልጋለች። ከዚህ በተጻራሪ የቆመችው ሩሲያ ብቻ ናት። ባይደን ከሰሞኑ ሩሲያ በአውሮፓ ላይ የኒውክሌር ጥቃት ዛቻ ማሰማቷን፣ ከህግ ውጪ የዩክሬን ግዛቶች ውስጥ ህዝበ ውሳኔ ለማድረግ መዘጋጀቷን በመጥቀስም ወቅሰዋል። ሩሲያ በበኩሏ ዩናይትድ ስቴትስ በዓለም ላይ የሩሲያ ፍራቻ እንዲኖር እየሠራች መሆኑን፣ በዩክሬን ላይ የተከፈተው ጥቃት የቅርብ ጊዜ ዓላማ በዶኔትስክና ሉሃንስክ ቀጠና የሚኖሩ ሩሲያውያንን መከላከል እንዲሁም በሀገሪቱ ላይ ያነጣጠሩ የደህንነት ስጋቶችን ማስወገድ መሆኑንም ለተባበሩት መንግስታት ድርጅት ንግግር ያደረጉት የሀገሪቱ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ተናግረዋል። ሰባ ሰባተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በርካታ ሀሳቦች የተንሸራሸሩበት ነበረ። ከነዚያ መካከል የአፍሪካን አህጉርና የአፍሪካን ህዝቦች የሚመለከቱ ጉዳዮችም ተነስተውበታል። ከእነሱ መካከል የተወሰኑትን በመቀጠል እናስቃኛችኋለን በርከት ያሉ የአፍሪካ መሪዎች በአንድ ድምፅ ደጋግሞ ያነሷቸው ሁለት ጉዳዮች መካከል አንዱ የአየር ንብረት ለውጥ እየፈጠረ ያለው ሰብአዊ ጉዳት ነው አፍሪካ በዓለም የካርበን ልቀት ውስጥ ያላት ድርሻ አናሳ ቢሆንም ከዓለም ሙቀት መጨመር ጋር በተገናኘ ለተንሰራፈው ድርቅና ጎርፍ ጉዳት በእጅጉ መጋለጧና ዋጋም እየከፈለች መሆኑ በሰፊው ተወስተዋል ሶማሊያ ኬንያና ኢትዮጵያ ለሁኔታው አፋጣኝ እርምጃ እንዲወሰድ ከጠየቁ ሀገራት መካከል ይጠቀሳሉ ሁለተኛው ጉዳይ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ አፍሪካ ቋሚ ውክልና እንዲኖራት የሚጠይቀው ነው። ይህም በተመለከተ አቋማቸውን በግልጽ ካስታወቁት መካከል አንዱ የሴኔጋሉ ፕሬዚዳንት ማኪ ሳል ናቸው። የተባበሩት መንግስታት ድርጅትና የብሪቶን ውድስ ተቋም የዓለም ገንዘብ ስርዓት ውልደት 80 ዓመታትን በተጠጋበት በአሁኑ ሰዓት የተሻለ ፍትሐዊ የሆነ ከዘመናችን እውነታ ጋር የተስማማ ሁሉን አካታች ዓለም አቀፍ አመራር መተግበሪያ ጊዜው ነው። ቸልተኝነቱን ድል የምናደርግበት አፍሪካን ከውሳኔ ሰጪነቱ ክበብ ጠርዝ መግፋት የቀጠሉ ትርክቶችን የምንተነትንበት ሰዓቱ አሁን ነው። በኢዙሉኒ መግባባት መሰረት የጸጥታው ምክር ቤት ለውጥ እንዲደረግበት ለሚጠይቀው የአፍሪካ ፍትሐዊ ጥያቄ ፍትህ የምንሰጥበት ሰዓቱ አሁን ነው። ከዚህ በተጨማሪ ሽብርተኝነት ስለደቀነው ድንበር ተሻጋሪ ተግዳሮት በአፍሪካውያን ጉዳይ ጣልቃ እየገቡ ነው ስለተባሉ ምዕራባውያን ሀገራት የቀረቡ ጎላ ያሉ ትችቶች ከጉባኤው አንኳር አፍታዎች መካከል ሊካተቱ ይችላሉ። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ሕግ መሰረት አንድ ሀገር በዚህ ጉባኤ ላይ ለመናገር ከ10 እስከ 15 ደቂቃዎች የጊዜ ምድብ አለው። በዚህ መሠረት 193 ሀገራት በተወካዮቻቸውና በመሪዎቻቸው አማካኝነት ሀገራቸውን፣ ቀጠናቸውን በአጠቃላይ ደግሞ ዓለምን እየፈተነ ነው ያሉትን ጉዳይ አጋርተዋል። ከእነዚህ መካከል አንደኛው ሀገር ኢትዮጵያ ናት። ኢትዮጵያን የሚመለከቱ ጉዳዮች በዚህ ጉባኤ ላይ ተንሸራሽረዋል። የተወሰኑትን በመቀጠል እናስቃኛቸዋል። ኢትዮጵያ በዘንድሮው ጠቅላላ ጉባኤ ላይ መነሳት የጀመረችው የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በሁለተኛ ቀኑ ላይ ባሰሙት ዘለግ ያለ ንግግር ውስጥ ነበረ። በአገሪቱ ውስጥ ከሰነበተው የእርስ በርስ ጦርነት ጋር በተገናኘ አገራቸው የአፍሪካ ሕብረት የሚመራውን የሰላም ሂደት በመደገፍ ለኢትዮጵያ ሕዝብ ደህንነትን ዳግም ለመመለስ ድጋፍ እንደምትቸር ተናግረዋል። ኢትዮጵያ እንደ ሀገር ተራዋ ደርሶ ንግግር ባደረገችበት አፍታ ላይ ደግሞ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን ሀገሬ ገጠሟት ካሏቸው ተደራራቢ የሀገሪቱን ህልውናም ፈትነዋል ሲሉ ከገለጿቸው ችግሮች መካከል የሰነበተችበትን ግጭት አንስተዋል። እንደ አውሮፓ አቆጣጠር ህዳር 2020 ዓ ም እጅግ ጭካኔና ክህደት የተሞላበት ጥቃት የኢትዮጵያን ሰላምና ደህንነት ብቻ ሳይሆን የተባበሩት መንግስታት ድርጅትና የአፍሪካ ህብረትን በመወከል በሌሎች አገራት ሰላምን ለማስፈን በሚያግዘው በኢትዮጵያ መከላከያ ኃይል ላይ ተሰነዘረ። የሀገራችንን ማህበራዊ መዋቅር ለማፍረስ ቆርጦ የተነሳው የወንጀል ቡድን ከእድገት ተነሳሽነታችን ተቃራኒ ከቆሙ የውጭ ኃይሎች ጋር ህብረት ፈጥረዋል። ይሄ ቡድን የፈጠረው የጸጥታ ችግርና አሳዛኝና ብዙ ኪሳራ ያስከተለ ነበር። ይሄ ቢሆንም የኢትዮጵያ መንግስት በቅንነት ይሄንን ግጭት ለማስቀረት ጥረት አድርጓል። በሚያስቆጭ መልኩ ግጭቱ እንዳይቀጣጠል ለማድረግ ያደረግነው ጥረት አልተሳካልንም። ለኢትዮጵያውያን መፍትሔና ቁርጠኝነት ምስጋና ይግባውና በኢትዮጵያ እድገት ላይ ጠላቶቻችን የነበራቸው እቅድ ተፍረክርከዋል። ከኢትዮጵያ መንግስት ተቃራኒ እየተፋለሙ የሚገኙት የትግራይ ኃይሎች ግን በኢትዮጵያ መንግስት የሚቀርብባቸውን የጦርነት ቀዝቃሽ እንዲሁም ደግሞ ከጦርነቱ በኋላ የተከሰቱ የሰብአዊ መብት ጥሰቶች ወንጀሎችን አይቀበሉም። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከህዝባቸው ጋር በመሆን ዳግም በሀገሪቱ ሰላም እንዲያብብ ጥረት እየተደረገ መሆኑን ተናግረዋል። እሳቸው ከሀገራቸው ወጣ ብለው ቀጠና አቀፍና አህጉር አቀፍ አንድምታ ባላቸው የአየር ንብረት ለውጥና የአፍሪካ ውክልና ላይ ጠንከር ያሉ ሀሳቦችን ሰንዝረዋል። ኢትዮጵያ የታላቁ ህዳሴ ግድብን በመጠቀም ኃይል ማመንጨት መጀመሯን በመልካም ዜናነት ያቀረቡት ምክትል ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን ከአባይ ተፋሰስ ሀገራት ጋር የጋራ ተጠቃሚነት ስምምነት ላይ ለመድረስ በአፍሪካ ህብረት በኩል በሚደረጉ ጥረቶች ሀገራቸው ተሳታፊነቷን እንደምትቀጥልም አስታውቀዋል። እንግዲህ አድማጮቻችን እንዲሁም ተመልካቾቻችን በጥቂት ደቂቃዎች ውስጥ የሰባ ሰባተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤን ይዘት ልናስቃኛችሁ ሞክረናል። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶው እና በዝግጅቱ አብሬያቸው የነበርኩት ሀብታሙ ስዩም በካሜራው ደግሞ ካሪና ቻውድሪ ነበረች እስካሁን ድረስ አብራን የቆየችው። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ ደስ ብሎናል። ቀጣዩ የናኮር መልካ ዘገባ ነው። ለወጣቶች መልካም አርአያ መሆን የቻሉ አንድ አባትን ያስተዋውቀናል። ቆሞስ አባ ወልደ ማርያም መኩሪያ ይባላሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአምቦ ፋሬስ ደብረ መንክራት ቤተሳይዳ መድኃኔ ዓለምና በዓታ ለማርያም ቤተ ክርስቲያን ስራ አስኪያጅ ናቸው። እሳቸው የአካባቢ ጥበቃን እንዲሁም ደግሞ ግብርናን በተመለከተ የሚያደርጉት እንቅስቃሴ ወጣቶችንም እያነሳሳ እንደሆነ ይነግርናል። ይህ ስፍራ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአምቦ ፋሪሲ ደብረ መንክራት ቤተ ሳይዳ መድኃኒዓለምና በአታለ ማርያም ቤተ ክርስቲያን ውስጥ የሚገኝ አትክልትና ሌሎችም ተክሎች የሚለሙበት ነው። የደብሩ ሥራ አስኪያጅ ቆሞስ አባ ወልደ ማርያም መኩሪያ መምናኑን እያስተባበሩ አትክልቶችን ይኮተኩታሉ፣ ያርማሉ፣ ችግኞቹንም ይንከባከባሉ። በምዕራብ ሸዋ ሚዳ ቀኝ ወረዳ ውስጥ ተወልደው አድገው እስከ 12ተኛ ክፍል ተምረው አብዛኛውን ዘመናቸውን በቤተ ክርስቲያን አገልግሎት ማሳለፋቸውን የሚናገሩት አባ ወልደ ማርያም ለአረንጓዴ ልማት ልዩ ቦታ እንደሚሰጡ ለጋቢና ቪኦኤ ተናግረዋል። በዚህ በአምስት ዓመት ውስጥ ነው ይሄ ሁሉ የለማ። ከዚህ ጎን ለጎን ደግሞ ይሄ ድሮ ጨፌ ነበረ። ምንም በቃ ከግራ ቀኝ እንደው ከላይም ከታችም ውሃ በዚህ ላይ ነበረ የሚፈስ ከውጭ አፈር እያመጣን በመኪና እየተበደር ፍጉንም ከከተማ ሄደን እያመጣን ልማት ጀመርን። አንደኛ እዚህ ለጸበል ብሎ የሚመጣ ከተለያየ ስፍራ ቁጭ ብሎ መቀመጡ ስንፍና ነው፣ ክሳራ እንጂ ትርፍ የለውም። ኑ በሉ እችን አልሙ፣ እችን ቆፍሩ፣ እችን ትከሉ እያልኩኝ እኔም አብሬያቸው ሆኜ ይሄ አሁን ወይራ እንደምታዩት እንግዲህ ሁለት አመቱ አሁን ሐምሌ ነው ያለፈው፣ ሁለት አመቱ እና ወይራውንም እየተከል አጸር ነው። ለቤተ ክርስቲያኑ ውበት ነው፣ ጥላ ነው። ሰው ውስጥ ያስቀድሳል፣ ቆሞ ከስር ሆኖ ያርፋል። አየርም ይስባል ቀዝቃዛ አየር ዝናብም ይስባል እና እንዲ እንኳን መብለቡ ብቻ አይደለም። በአይን ስታይ አረንጓዴ ነገር ደስ ያሰኛል። በእውነት እኔ አሁን እንኳን አይደለም ቀን ለሊት ዞሬ ሳይ ህሊና ይረካል፣ ደስ ይለኛል። እንደ ህፃን ነው ማየው፣ እንደ ህፃን። በተለይ እነዚህ ወይራዎች እንደው አይደለም ቅርንጫቡ ቅጠሉን ሲነኩብኝ ደስ አይለኝም፣ በጣም አዝናለሁ። ከታታሪ ሰራተኝነታቸው የተነሳ በሌሎች ሃይማኖት ተከታዮችም ዘንድ ስራቸው መታወቁን የሚናገሩት አባ ወልደማርያም አንድ ከግማሽ ሄክታር በማይሞላ መሬት ላይ በአመት ሶስት ጊዜ እያመረቱ ለቤተ ክርስቲያኑ ስለሚያስገቡት ገቢም ተናግረዋል። ይሄ ዝም ብሎ ሰርዶ ነበረ። ራውንድ አፕ ራውንድ አፕ በላዩ ላይ ዘርተን ጤፍ ነሰነስን እና ማዳበራ ዘራንበት። ስድስት ኩንታል ከዚህ ላይ አመረትን። አሀ ይሄማ ከተገኘ ብለን በሁለተኛ አመት ደግሞ ወደ አምስት መቶ ሺህ ብር ከዚህ ላይ አገኘን። በአመት ሶስት ጊዜ ነው የምናመርተው። አሁን ዘንድሮ መጀመሪያ ትማትም የዘራንበት ቦታ አለ፣ ቆስጣ የተከልንበት ቦታ አለ እነኛን ከላው ላይ ድንች በተለይ አምርተን ደግሞ ድጋሚ አሁን ምንዘራን ጎመን። አሁን ጎመን እየሸጥን ነው። ጎመኑ ለዚህ ከተማ ያልወሰንበት ደብር የለም። ሌሎች ሃይማኖት ተከታዩ ፕሮቴስታንቶች ልማት ሲያለማ ስለሚያዩ፣ ሲሰራ ስለሚያዩ የልማት አባት መጡ እያሉ ይህንን ስም አውጥተውልኛል እና እግዚአብሔር የተመሰገነ ይሁን። አባ ወልደ ማርያም የውሃ ሀብት አጠቃቀማቸውን በተመለከተም ሲናገሩ፣ አሁን እኛ ምንድን ነው የምናደርገው እዚህ ጸበል፣ ምዕመኑ የሚጠመቅበትን ጸበል ሴፍቲ ታንከር መሬቱ ውስጥ ግንባታ ገንብተን በሲሚንቶ በሊሾ አድርገን በፒፒሲ በወንዶችና በሴቶች በኩል አዎ፣ የሚወርደውን ውሃ እዛ ውስጥ አጠራቅመን በበጋ ይህንን ሁሉ ነው የምናለማ። አሁን ገጠሮቹ ምን ይላሉ? እኛ በአስር አመት በሀያ አመት ወይራ ተክለን ይሄን አያክልም፣ እንዴት ነው እዚህ የሚለማው ይሄን አክል እንዴት አደገ? ብሎ ይገረማሉ፣ ይደነቃሉ። ከዚህ ትልቅ ምሳሌ ወስደው እየሄዱ ይሄው የሚሰሩ አሉ እና ያንን ከዛ ቀርተን አምጥተን ይህንን ሁሉ በጋ ክረምት እናጠጣለን። እዚሁ አረንጓዴ በአረንጓዴ ነው። ይሄ ግቢ በጋ ክረምት አረንጓዴ ነው። እንዳውም በጋ የበለጠ እየለመለመ ነው። መቀመጥ መቆመጥ ነው የሚሉት ቆሞሱ ጠንክሮስ ለመስራት አስፈላጊነትም እንዲሁ ለጋቢና ቪዌ ተናግረዋል። በተለያየ ስፍራ ሰፊ ቦታ እያላቸው ማያለሙትን ቤተ ክርስቲያናት ሰበካዎችን፣ ካህናትን አልሙ። ከሰራችሁ ታገኛላችሁ። መቀመጥ መቆመጥ ነው እላችኋለሁ፣ መቀመጥ መቆመጥ ነው። አዎ ብላ ባፈገጽከ ጥረ ግረ በወዝህ ብላ ሊሰራ ማይወድ አይብላ እንዳለ መጽሐፉ። እና እኔ ባርዛፍ የተከልኩኝ ስንቶቹ ቤተክርስቲያን አጥሩን በዛ ያጥራሉ ቤተክርስቲያኑን በዛ ይሰራሉ፣ ሽጠውም ደግሞ ለካህናት ደሞዝ ያውላሉ። እንዳውም እኔ በስራ ነው ማምነው። በስራም ነው ማምን። በተአምር ሳይሆን በስራ ሰርቶ ማግኘት ነው። ጤና ያለው ሰው፣ ችግር ያለው ሰው ከሰራ የማያድግበት። ሌሎች አገሮች እኮ የበለጸጉት ሰርተው እንጂ ተቀምጠው አይደለም። እኛ ደግሞ እግዚአብሔር አምላክ ኢትዮጵያ ጋራ ሸንተረሯ፣ አየር ንብረቷ፣ ጅረቶቿ፣ ተፈጥሮ ሀብቷ፣ ማዕድኗ እግዚአብሔር መርቆ የሰጠን ይህችን አገር በእውነት ድንግል የሆነች አገር እኛ እንደው ከእኔ ጀምሮ እኛ ሰነፎች ነን እንጂ ብንሰራ፣ ሌሎች እኮ እኛን ነው የሚመኙ። ግን እኛ እንደው ከምን ሥራ ይልቅ ቁጭ ብለን ወሬ ማውራት ደስ ይለናል እንጂ ብንሰራ በእውነት እግዚአብሔርም ይጨመርለታል ይጨመርበታል። በቤተ ክርስቲያን ውስጥ ያገኘኋቸው ወጣቶችና ከምዕምኑ መካከልም ስለ አባ ወልደ ማርያም ሥራ ወዳድነት ይናገራሉ። ሙሉ ደረጃ ሙሉ ደረጃ ይባላለሁ። ከዚሁ ምዕራብ ሸዋ ጭቱ ከተማ ነው የመጣሁት። ወደዚህ ስፍራ ከመጣው የሚገርምና ውብ ስራ ነው ያየሁት። በዚህ የሚመረተው አትክልት ተሽጦ ቤተ ክርስቲያኑን እየሰራ ነው። ጠንክረው በመስራት ከዚህ ትንሽ መሬት ይህን ያህል ምርት ከተገኘ ሌሎችም ጠንክራው ከሰሩ ምን ያህል ሊያገኙ እንደሚችሉ መገመት ይቻላል። ወሮ ጉድሮ ወለጋ ውስጥ ነኝ ጅማራሬ ወረዳ ጎበን ከተማ ነዋሪ ሲሆን ያው ስሜ አቶ ጉተታ ደረሰ ይባላለሁ። አሁን ይህ አታክልት ዘርቶ ይህን አታክልት በዓመት ሁለት ጊዜ ሶስት ጊዜ የማመርቱበት ነው። ብዙ ትርፍ ያተረፉ ነው። ለሌሎችም ምሳሌ መሆኑ ናቸው። አባ ወልደ ማርያም ለኢትዮጵያ ወጣቶችም መልእክት አስተላልፈዋል። እና ወጣቶችም ምንድነው ጉልበት አላቸው ሮጦ መያዝ አባሮ መድረስ የሚችሉ ናቸው። ፈጠራ አዎ፣ የሌላውን ስራ ብቻ፣ የፋብሪካውን ስራ፣ የቢሮ ስራ መጠበቅ ሳይሆን ፈጠራ ፈጥረው ራሳቸውን ማዳን አለባቸው። ራሳቸውን ማሳደግ አለባቸው። ብዙ በሀገራችን የሚሰሩ ብዙ ነገሮች አሉ። ብዙ የሚሰሩ ነገሮች ምንም ያልተነካ አገራችን ድንግል ነች እኛ ከሰራን በእውነት እንኳን ለራሳችን ለሌሎች እንተርፋለን ና ወጣቶቹ ተደራጅተው በተናጠልም በቡድንም ቢሰሩ ብዙ ሀብታሞች መሆን ይቻላል ነው የአምቦ ከተማ ከንቲባን ጨምሮ የኦሮሚያ ክልል ባለሥልጣናት በቤተ ክርስቲያኑ ተገኝተው ስራቸውን በመጎብኘት ያበረታቷቸው መሆናቸውን የገለጹት ቆሞስ አባ ወልደ ማርያም በገጠርና ከተማ የሚገኝ ሌላ መሬት ለማልማት እቅድ እንዳላቸውም ጨምረው ተናግረዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ እና ክብሮ እናመሰግናለን። ወደ መጨረሻው ዘገባችን ሻገር። በናይሮቢ ዳንዶራ በተሰኘ የቆሻሻ መጣያ ስፍራ ቆሻሻ በመልቀም ስራ ላይ የተሰማሩ ሰዎች ካንሰርና መካንነትን ጨምሮ ለከባድ የጤና እክል እየተጋለጡ እንደሆነ ተነግረዋል። የሊኖርድ ማዶን ዘገባ ኤደን ገረሞት አሰማናለች። በናይሮቢ ከሚገኘው የዳንዶራ የቆሻሻ ክምር ጭሱ ሲንገዋለል ይታያል። ዓለም አቀፍ የግብረ ሰናይ ተቋማት አስር ሺህ ሴቶች እንዲሁም ደግሞ ህጻናት ልጆችና ጥቂት ወንዶች ከቆሻሻ ክምሩ ላይ ዕለት ዕለት ቆሻሻ በመልቀም ይተዳደራሉ ሲሉ ሪፖርት አድርገዋል። አብዛኞቹም ሕይወታቸውን ለመግፋት በየዕለቱ በባዶ እጃቸው ቆሻሻ ሲሰበስቡ ይውላሉ። ማርያም አኬባ ኢመደበኛ በሆነ መልኩ ቆሻሻ በመልቀብ ላይ ተሰማርታለች። ለአስማ የሚሆን ምግብ፣ አጥንት፣ ካርቶኖቹና የውሃ ኮዳዎችንም እንለቅማለን። ይህንን የምናደርገው ያለምንም የእጅ ጓንት ነው። ስለዚህ አንዳንዴ የብርጭቆ ስባር ይቆርጠናል። እነዚህ የቆሻሻ ቦታዎች ታዲያ ከመቧጨርና መቆረጥ ያለፈ የጤና ስጋትም ደቅ ነዋል የተባበሩት መንግስታት ድርጅት የአካባቢ ጥበቃ ፕሮግራም በናይሮቢ ዳንዶራ በተከመረው ቆሻሻ ሰብሳቢዎቹ ብቻ ሳይሆን በዚያ ዙሪያ የሚኖሩ ማህበረሰቦችም ላይ ትልቅ የጤና ስጋት መደቀኑን አስታውቋል። ይህም የቆዳና የደም ችግር የመተንፈሻ አካላት ችግርና ካንሰርን ያጠቃልላል። ጃኩሊና ኩላህ በማሳይ ማራ ዩኒቨርሲቲ የማህበረሰብ ጤና ሳይንስ ነርስ ናቸው። እዚህ አካባቢ እንደ ሊድና ሜርኩሪ የመሳሰሉ ኬሚካሎች አሉ። በአብዛኛው ደግሞ በዚህ አካባቢ ቆሻሻ የሚሰበስቡት ሴቶች ናቸው። እነዚህን ኬሚካሎች እየተነፈሷቸውም እየተመገቧቸውም ነው እየ ታዲያ የስነ ተዋልዶ ችግር ብቻ ሳይሆን ካንሰር በሽታም እያስከተለ ብዙ ሴቶች በዚሁ እየተጠቁ ይገኛሉ። ሜርኩሪ ማለት ለካንሰር አምጪ የሆነ ቀዳሚ ኬሚካል ነው። ሊድም እንደዛው። የስድስት ልጆች እናት የሆኑት ዊንፍሬድ ዋጂና ልጆቻቸውን ምግብ ለመመገብ የሚበቃ ገንዘብ ለማግኘት ቀኑን ሙሉ ተመልሶ በጥቅም ላይ መዋል የሚችሉ ፕላስቲኮችን ሲለቅሙ ይውላሉ። ይሄ ሁኔታ ታዲያ በጤናቸው ላይ አደጋ መጋረጡንም በደንብ ግንዛቤ አላቸው። አንዳንድ ጊዜ ያልታሰበ የጽንስ መጨናገፍ ሊያጋጥም ይችላል። ነገር ግን አካባቢውን ለቀን ስንሄድ ደግሞ የተሳካ እርግዝና ይከሰታል። በኋላ ግን አማራጭ ሲጠፋና ልጆቻችንን የምናበላው ስናጣ ወደዚህ ከመመለስ ውጪ ምን አማራጭ አለ? የማሳይ ማራ ዩኒቨርሲቲ የማህበረሰብ ጤና ነርስ ጃኩሊና ኩላ፣ አንዲት ሴት ካንሰር ሲይዛት በአብዛኛው በቶሎ አታውቀውም። በቀዳሚነት የሚዛባው ታዲያ የወር አበባዋ ነው። ይሄ የመጀመሪያው ምልክት ነው። በተለይ ደግሞ በከባድ ደም የሚፈሳት ከሆነ አንዲት ሴት ጊዜውን የማይጠብቅና ከባድ የወር አበባ ፈሳሽ ካላት ይሄ ምልክት ነው። ይሄ በተለይም ከመራቢያ አካላት ጋር ለተያያዙ ካንሰሮች ምልክት ነው። በዚህ ዓመት በናይሮቢ በተካሄደው የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ የፕላስቲክ መበከልን ለመቀነስ ዓለም አቀፍ ስምምነት ለመድረስ ተነሳሽነትን አሳይቷል። ዶርዚ ኦቴኖ በአካባቢ ልማት ፍትህ የፕላስቲክና የቆሻሻ አወጋገድ ባለሙያ ናቸው። በመንግስታቱ ድርጅት የፕላስቲክ ቆሻሻዎችን ለማስወገድ የተወሰነ ውሳኔ አንድ መልካም ገጽታ ቆሻሻ የሚለቅሙ ሰዎችን ከግምት ውስጥ ማስገባቱ ነው። በተለይ ደግሞ በአብዛኛው በመደበኛው የቆሻሻ ማስወገድ ሂደት ውስጥ እንዳሉ መሰረታዊ የቆሻሻ ማስወገድ አካላት ተደርገው ይወሰዳሉ። ስለዚህ እንደ ኬንያ ያሉ ሀገራት የቆሻሻ ለቃሚዎች መብት መብት ያስጠብቃል። እንደ አውሮፓውያን አቆጣጠር ኬንያ በ2021 ዓ.ም ዘላቂነት ስላለው የቆሻሻ አወጋገድን በተመለከተ የሀገሪቱ መንግስት መሰረተ ልማቶች ላይ የሚሰራበትን እቅድ የነደፈች ሲሆን ታዛቢዎችም ይሄ መልካም ጅማሮ ነው ሲሉ አወድሰውታል። አብራችሁን ስለቆያችሁ በእጅጉ እናመሰግናለን አድማጮቻችን፣ እንዲሁም ተመልካቾቻችን። በማስተናገዱ አብሬያችሁ የነበርኩት ሀብታም ስዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ አስማረ ነበርን። ለክርስትና እምነት ተከታዮች መልካም የመስቀል በዓል ይሁንላችሁ። በነገ ሁለት እንገናኛለን። መልካም ምሽት ይሁንላችሁ።